the መስሪያ ቤታቸው ከፖለቲካ ወገንተኛነት ነፃ ሆኖ እንደሚሰራ አዲሱ የኢትዮጵያ የደህንነት ኃላፊ ተናግረዋል። እስካሁን ከታየው አሰራር አንጻር ያልተለመደ የሚባለው የደህንነት ኃላፊ በቴሌቪዥን የመቅረብ ሁኔታ በብሔራዊ የመረጃና ደህንነት አገልግሎት አዲስ ዳይሬክተር ጄኔራል አደም መሐመድ እየተቀየረ ይመስላል። እስክንድር ፍሬው ተጨማሪ አለው የኢትዮጵያ የደህንነት ኃላፊ የመጀመሪያ አስተያየታቸውን ለሀገር ውስጥ የመገናኛ ብዙሀን የሰጡት እሳቸውን ጨምሮ አዳዲስ የተቋሙ ኃላፊዎች ከነባሮቹ ጋር በተዋወቁበት ስነ ስርዓት ላይ ነው። በሙሉ ስሙ የብሔራዊ መረጃና ደህንነት አገልግሎት የሚባለው የዚህ ተቋም አዲሱ ዋና ዳይሬክተር ጄኔራል አደም መሐመድ የተቋሙ ሰራተኞች ከፖለቲካ ወገንተኝነት ነፃ ሆነው እንዲሰሩ እንደሚደረግ ነው የተናገሩት። እዚህ የሚሰራ ሰራተኛ አመራር ከምንም አይነት የፖለቲካ ፓርቲ መውጣት አለበት። አስተሳሰብ ነጻ መሆን፣ እንደ ማንኛውም ኢትዮጵያዊ የግሉ አስተሳሰብ ሊኖረው ይችላል። በምንም ተአምር ቢሆን የፖለቲካ አባል ፓርቲ ሆነ ግን ሁለት ስራ ልትሰራ ትችላል። ሰው የአስተሳሰብ ለውጥም ሽፍት ማምጣት ያስፈልገናል። ማለት የሙያ ብቃቱም ከፍተኛ ደረጃ ስራ የሚጠይቀውን መላበስ ያስፈልጋል። ሁሉንም እኩል ለማገልገል የኢንቴግሪቲ ጉዳይ ያስፈልጋል። ህዝባዊ የሆኑ አስተሳሰቦች፣ አመለካከቶች እነዚህ ነገሮች ሁሉ በስፋት የምንወያይባቸው እየተሰሩ የመጡ ጥንካሬዎቹን አቅበን ጉሎቶቹ ደግሞ ፈጥረን ህዝቡ በሚጠብቀው ደረጃ ህዝባችን በሚጠብቀን ደረጃ ይህ ተቋም መሆን በሚገባው ደረጃ ወደ ስራ ውስጥ ቶሎ ፈጥረን ለመግባት ነው እየሰራን ያለነው። ትናንት የተዘጋጀው የትውውቅ መድረክ አንዱ አላማም የአሰራር ግልጽነትን መፍጠር መሆኑን ዋና ዳይሬክተሩ አብራርተዋል። ተቋማችን ህገ መንግስቱና ህገ መንግስታዊ ስርአቱን ከማገልገልና ከመጠበቅ አኳያ የጣለበትን ተልእኮ ሊወጣ ብቃት ያለው ተቋም ሆኖ እንዲቀጥል ይፈልጋል። ከዚህ አንጻር ደግሞ ሪፎርም እንዲደረግ ክሊር የሆነ አቅጣጫ ተሰጥቶ ወደ ስራ የገባንበት ሁኔታ ስላለ በብቃት ስራውን ለመወጣትም ከዚህ ጋር ተያይዞ የተቀመጡ ዳይሬክሽኖችን በስፋት ከአባላቶችን ጋር ለመወያየት ነው እዚህ የተገኘ ነው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ለፓርላማ አባላት በሰጡት ማብራሪያ የመንግስት አሰራሮች ሁሉ ለህዝብ ግልጽ መሆን እንዳለባቸው መናገራቸው ይታወሳል። የአገሪቱ የደህንነትም ሆነ የመከላከያ ተቋማት እስካሁን ከፖለቲካ ነጻ እንዳልነበሩም ጠቅላይ ሚኒስትሩ በዚሁ ማብራሪያ ጠቁመው ነበር። ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ? ያ ያደራጀ ነው እንደዛ ካላደራጀ ነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥራል ማለት ነው። በዚያን ጋር የተፈጠረን ተቋም ችግር ሊፈጥር ይችላል ማለት ነው። ይህ ህገ መንግስታዊ በሆነ መንገድ የተፈጠረ ተቋም ደግሞ ችግር ሊፈጥር ይችላል ነበር ያሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሰጡት ውሳኔ አዳዲስ የደህንነት እና የመከላከያ ኃላፊዎችን መሾማቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ